ኢትዮጵያ አሁን ስልጣን ላይ ያለው መንግስት ከመስከረም በኋላ የሚኖረውን እጣ ፈንታ የሚወስን የህገ መንግስት ትርጉም ሂደት ጀምራለች። በሀገር ውስጥም ሆነ ውጪ የሚገኙ ኢትዮጵያውያን ባለሙያዎች ግብአት ሊሆኑ የሚችሉ አስተያየቶችን እንዲያቀርቡ ህዝቡም በተለይ ክፍት የሚሆነውን ሂደት እንዲከታተል ጉባኤው ጥሪ አቅርቧል። የአሜሪካ ድምፅ ያነጋገራቸው የህግ ባለሙያዎችም የሂደቱ አሳታፊነት በጣም አስፈላጊ መሆኑን ተናግረዋል። እስክንድር ፍሬው ተጨማሪ አለው። ኮሮና ወረርሽኝ የኢትዮጵያን ፖለቲካ የጊዜ ሰሌዳ አፋልሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን ማካሄድ እንደማይችል ማሳወቁን ተከትሎም እነሆ መፍትሄ ፍለጋው ቀጥሏል። የምርጫ ጊዜ መፋለሱም አሁን ያለው መንግስት የአምስት ዓመት የሥልጣን ጊዜውን ከሚያጠናቀቅበት ወቅት ጋር ተገጣጥሟል። እንደዚህ አይነት ሁኔታ ውስጥ ስላለ መንግሥት ቀጣይ ጣፋንታ ህገ መንግስቱ በትክክል ምን መፍትሄ እንዳለው ግን በግልጽ አይታወቅም። የህዝብ ተወካዮች ምክር ቤት ህገ መንግስታዊ ትርጉም ይሰጥ ሲል ጉዳዩን ለፌዴሬሽን ምክር ቤት መርቷል። ለፌዴሬሽን ምክር ቤት የደረሰውን ጥያቄ መነሻ ያደረገው የህገ መንግስት ጉዳዮች አጣሪ ጉባኤ ደግሞ በፍጥነት ወደ ስራ መግባቱን አስታውቋል። ጥያቄው ከደረሰው ከሚያዝያ 28 2012 ጀምሮ ለጉዳዩ ልዩ ትኩረት በመስጠት እየተንቀሳቀሰ መሆኑን ነው አጣሪ ጉባኤው ያስታወቀው። ጉዳዩን ለመመርመር ሰፊ ጊዜ የሌለ መሆኑን እንደሚገነዘብ ያስታወሰው ጉባኤው፣ ይህም ሆኖ ግን ባለሙያዎችን ማሳተፍ ሂደቱን በህዝብ ዘንድ ተአማኒ እንደሚያደርገው እምነቱን አንጸባርቋል። የአሜሪካ ድምፅ ያነጋገራቸው አንዳንድ የህግ ባለሙያዎችም የተለያዩ ወገኖች ሀሳብ መደመጥ እንዳለበት ገልጸዋል። የህግ ባለሙያው አዲ ደቀቦ ይህንን አስተያየት ካንጸባረቁት የዘርፉ ባለሙያዎች አንዱ ናቸው። አንደኛው መንግስት በአስቸኳይ ሁኔታ ውስጥ ሆኖ ምርጫ ማድረግ ያልቻለ እንደሆነ ምርጫ ማድረግ እስከሚችል ጊዜ ድረስ በስልጣን የሚቆይ ስለመሆኑ ካሉት ቅድም ከጠቀስኳቸው ድንጋጌዎች፣ እንዲሁም ደግሞ ህገ መንግስቱ ላይ ከተቀመጡ የተለያዩ መርሆች የአርቃቂዎቹንም ሀሳብ ጨምሮ በዛ አግባብ ሊወስኑ ይችላሉ። ሁለተኛው አማራጭ ደግሞ አምስት ዓመቱ ሲያልቅ የመንግስት በአስቸኳይ ሁኔታ ውስጥ ቢሆንም ምርጫ ማድረግ አለበት ብለው ውሳኔ ሊሰጡ ይችላሉ። ከሁለቱ አንዱ ነው የሚሆነው። ይህንን ሲያደርጉ ማድረግ ያለባቸው ነገር ያለ ይመስለኛል። እሱ ላይ ነው ሪፍሌክት ማድረግ የፈለግኩት። በተወሰነ መልኩ ከዚህ ቀደም በነበረው ሂደት የገለልተኝነት ጥያቄ ነበረባቸው፣ ተቋሙ ላይ የህገ መንግስት አጣሪ ውን ለማስቀረት ሲሉ በተለይም ሀሳብ አለኝ የሚሉ በህገ መንግስት ላይ ጥናት ያደረጉ የህግ ባለሙያዎችን ጨምሮ ወይም ደግሞ ፖለቲካ ፓርቲዎችም ኢንተርስ ስላላቸው ማለት ነው ጉዳዩ ላይ መንግስት ያቀረበው ሀሳብ ህገ መንግስት ላይ አይደለም የሚሉበትን ምክንያት ለ ህገ መንግስት አጣሪ ጉባኤ ማቅረብ ያለባቸው ይመስለኛል። ይሄንን አስመልክቶ በፈረንጆቹ ሀገር አሚከስ ኩሪ ይሉታል በላቲን ቋንቋው በእንግሊዝኛው ፍሬንድስ ኦፍ ዘ ኮርት ይሉታል። ማንኛውም ሀሳብ አለኝ የሚል ምሁራን በህገ መንግስት መተርጎም ሂደት ያንን ጉዳይ አስመልክቶ ያለውን ሀሳብ ጉዳዩን ለያዘው ተቋም ማቅረብ የሚችልበት ስነስርዓት ማለት ይሄንን አስመልክቶ እኛው ሄደን እኩ ተቀበሉኝ በምንልበት ጊዜ የሚቀበሉበት ስርዓት አይነት አይደለም ኢትዮጵያ ውስጥ ያለው። ነገር ግን የህገ መንግስት አጣሪ ጉባኤ ማቋቋሚ አዋጅ ላይ በግልጽ እንደሰፈረው ከማንኛውም ከመንግስታዊ ይሁን መንግስታዊ ካልሆኑ ከግለሰቦችም ጭምር ሀሳብን መሰብሰብ የሚችል ስለመሆኑ ይደነግጋል። ስለዚህ እቺን መነሻ አድርጎ ለገለልተኝነት ጥያቄም እንዳይነሳ ለህገ መንግስታዊ ስርዓት መጎልበትም ጭምር እንደ አንድ በጣም ጥሩ ፕሬሲደንት ለእኛ ብቻ ሳይሆን ለሚመጣውም ጄኔሬሽን ለሌላውም ዓለም ጭምር ምሳሌ ሊሆን እንዲችል አድርጎ ማንኛውም ሰው ክፍት ቢያደርጉላቸውና ህገ መንግስታዊ አይደለም የሚሉበትን ምክንያት ሌሎች ሰዎችም እንዲያቀርቡ ቢደረግ ወይም ደግሞ ድርጅቱ ህገ መንግስታዊ ነው የሚሉበትን ምክንያት እንዲያቀርቡ ቢደረግ መልካም ይመስለኛል ህገ መንግስት የመተርጎሙ ሂደት ምን ሊመስል እንደሚችል የጠቆሙት ደግሞ ሌላው የህግ ባለሙያ አቶ ኤርሚያስ የማነ ብርሃን ናቸው አስራ አንድ አባላቶች አሉት አወቃቀሩ የህግን የፖለቲካን ታሳቢ የቴክኒክን ጉዳዮችን ታሳቢ ያደረጉ ናቸው የጤና ባለሙያዎችም ሊያማክሩ ይችላሉ የኢኮኖሚክ ባለሙያዎችም ሊያማክሩ ይችላሉ በዚሁ ክርክርና ግእንትኖች ውስጥ የሰው ልጅ ህይወት የሰው ልጅ ደህንነት አለ። እሱንም የማሰብ ኃላፊነትም ግድ ግዴታም አለባቸው። በዚህ ሂደት ውስጥም ማለት ነው። የህገ መንግስት አጣሪ ጉባኤ እንደውም ካየኸው ምዕራፉ የት ነው ያለው ያለበት ምዕራፍ ስለ ፍርድ ቤት በሚደነግገው ድንጋጌ ነው። እንግዲህ ህገ መንግስታዊ ፍርድ ቤት ለማውጣት ያሰቡ ይመስለን ነበር። በኋላ ላይ ያው ፖለቲካዊ አመዝኑ ወደ አማካሪነት የቀየሩት ነው የሚመስለው እና የፍርድ ቤቶች ስልጣንና ኃላፊነትን በሚደነግገው ምዕራፍ ውስጥ ነው ያለው ፍርድ፣ ክርክር፣ ሙግት እንዴት ይመራል? እንዴት ይካሄዳል? አንዱን ወገን ብቻ አታዳምጥም ነው። ግራና ቀይ ተከራክሮ አይቶ ማከራከር ግዴታ። ተከራካሪ ወገኖች ኤክስ እና ዋይ ተሰይመው አይደለም። አጠቃላይ አሁን ይሄ ፖለቲካዊ መፍትሄ የሚባለው የቀረቡበት ሀሳብ አለ፣ አውዶ አለ፣ ይህ እንዲሸራሸር የተፈቀደበት አለ። እኛም እዚህ የምንሰጣቸው ሀሳቦች አሉ፣ ሌሎች ሀገሮች ተሞክሮዎች አሉ። ሕገ መንግሥቱ ቅድም ያልኩ አላማው አለ የተለያዩ አንቀጾች አሉ። እነዚህን ሁሉ ታሳቢ አድርገው በመመርመር በመፈተሽ ተራማጅ የሆነ ቃለ ጉባኤም ካለ እሱን መሰረት አድርገው ኋላ ቀርም ከሆነ ግዴታ በየመጠርነፍ ግዴታ የለባቸው ለመረዳት ያህል ነው ያላቸው። እንግዲህ ቅድም ባልኩ መሰረት እነዚህን አይተው ነው የሚወስኑት። ካየኸው ደግሞ የሚመሩት ማን ናቸው ካልክ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዝዳንት ናቸው የሚመሩ። ስለዚህ ሞስት ላይክሊ ሙሉ በሙሉ የፍርድ ቤትን ሂደት ይከተላል ባንልም የመመርመር የመጠየቅ ማስረጃዎችን የማምጣት ፍሬ ነገሮችን የመለየት መፍትሄዎችን ያመጣሉ ብለን ነው የምናስበው። ክርክር ማለት ይሄ ነው። ባይዘ አከራካሪ ጉዳይ ሲከሰት መፍትሄው የማይታወቅ ፕሮግራምድ ያልሆነ ማለት ነው። ጁሪስፕሩደንሱን የህገ መንግስታዊነትን ለማጽናት መሰረት ይጥላል የምንለው ለዚህ ነው። የህገ መንግስት አጣሪ ጉባኤ ትናንት ባወጣው መግለጫ በሀገር ውስጥም ሆነ በውጭ ያሉ የህግ ባለሙያዎች በቀረበው ጥያቄ ዙሪያ ለአጣሪ ጉባኤው ግብአት ሊሆኑ የሚችሉ የሙያ አስተያየቶችን በጽሁፍ እንዲያቀርቡ ጥሪ አቅርቧል። ሙያዊ አስተያየት ለማቅረብ ብቁ የሚያደርጉ መስፈርቶችንም ይፋ አድርጓል። በጉባኤው የሚለዩ ውስን ቁጥር ያላቸው የህግ ባለሙያዎች በተያዙ ጭብጦች ዙሪያ ሀሳብ የሚያቀርቡበት ለህዝብ ይፋ የሚሆን መድረክ የፊታችን ቅዳሜና ሰኞ እንደሚዘጋጅም እንደሚችልም ጉባኤው አመልክቷል። ህዝቡም ሂደቱን እንዲከታተል ጥሪ አቅርቧል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ